ይህ የአሜሪካ ድምጽ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሐምሌ 12 2014 ዓ.ም ዝግጅታችን አሁን ጀመረ። ምግብን ጨምሮ የተለያዩ መሰረታዊ አቅርቦቶች ባልተሟሉበት ሁኔታ ውስጥ በችግር ላይ እንደሚገኙ በሰሜን ኢትዮጵያ ጦርነት ምክንያት የተፈናቀሉና አሁን ዳባት በሚገኘው መጠለያ ጣቢያ የሚገኙ የአማራ ተወላጆች ተናገሩ። ተፈናቃዮቹ ይህንን የተናገሩት በኢትዮጵያ የዩናይትድ ስቴትስ ጉዳይ ፈጻሚ አምባሳደር ትሬሲ ጃኮብሰን መጠለያውን በጎበኙበት ወቅት ነው። ይህንን እየተመለከተ ዝርዝር ያለ ዘገባ ከዜናው በኋላ ይዘን እንመለሳለን። የዛሬ አስር ቀን አካባቢ ከለገጣፎ ታብሰው ወደ ዳባት ካምፕ የተወሰዱ ኤርትራውያን ስደተኞችም በተመሳሳይ ችግር ላይ መሆናቸውን ገልጸዋል። እነዚህና ሌሎች በርከት ያሉ መሰናዶዎችን ለምሽቱ ይዘንላችኋል። አብራችሁን ከቆያችሁ ሁሉንም ታዳምጧቸዋላችሁ። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ያቀናብርልናል። ሲሳይ አሸናፊና ግርማ ደገፋው በምስልና ድምጽ ቅንብር አብረው ነው ያመሻሉ። የዌብና ማህበራዊ ድረገጽ ፕሮዲሰራችን አባየው ገበያው ናት። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እስከ ምሽቱ አራት ሰዓት አብራችሁን ትቆዩ ዘንድ እንጋብዛለን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሀሪክ የፌስቡክ ገጻችን መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝናቸው ዋና ዋና ዓለም አቀፍ ዜናዎች እንወስዳችሁ። ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ዩናይትድ ስቴትስ ለኢትዮጵያ የምግብ ደህንነት ድጋፍ የሚውል ወደ 55 ሚሊዮን ዶላር የሚጠጋ ተጨማሪ የገንዘብ ድጋፍ መስጠቷን ኤምባሲዋ ዛሬ አዲስ አበባ ላይ ባወጣው መግለጫ አስታውቀዋል። እርዳታው የተሰጠው በዩናይትድ ስቴትስ የዓለም አቀፍ ልማት ድርጅት ዩኤስአይዲ አማካኝነት መሆኑን ኤምባሲው አመልክቷል። ኢትዮጵያ በሩሲያው የዩክሬን ወረራ ምክንያት የተፈጠረ ከፍተኛ የምግብና የዋጋ ውድነት እያስተናገደች መሆኗን ያመለከተው ይህ መግለጫ፣ ዩኤስአይዲ ይህንን አዲስ ድጋፍ የለቀቀው ከዚህ ጋር ተያይዞ ወደፊት የሚፈጠረውን ተጨማሪ የምግብ ቀውስ ለመቋቋም የሚያስችል ምላሽ ለመስጠት መሆኑን ኤምባሲው አክሎ አስታውቋል። ለኢትዮጵያ ሕዝብ የተሰጠው ይህ ድጋፍ ፕሬዚደንት ጆ ባይደን ኤሮፓ አቆጣጠር ባለፈው ሰኔ ጀርመን ውስጥ በተካሄደው የቡድን ሰባት አገሮች መሪዎች ጉባኤ ላይ በተሰባሰበው ዓለም አቀፍ የምግብ ቀውስ እጅግ የተጎዱ አገሮችን ለመርዳት ዩናይትድ ስቴትስ የ2.7 ቢሊዮን ዶላር ተጨማሪ እርዳታ እንደምትሰጥ ባስታወቁት መሰረት መሆኑን የኤምባሲው መግለጫ አስታውቀዋል። ዩኤስ አይዲ ይህን አዲስ የገንዘብ ድጋፍ በሰሜን ኢትዮጵያ ጦርነት የውሃና የአቅርቦት ስርዓት የወደመባቸውን ጨምሮ በዩክሬን ጦርነት ቀውስ ለኢትዮጵያ ውስጥ በጣም የተጎዱ ከሁለት ሚሊዮን በላይ ኢትዮጵያውያንን ለመርዳት የሚጠቀምበት መሆኑን ኤምባሲው አስረድተዋል። የኢትዮጵያን የምግብ ምርት አቅም ለማሳደግ ከ3500 በላይ የሆኑ የእርሻ ንግዶችን፣ በእጅጉ የተጎዱ አርብቶ አደሮችና ማህበረሰቦችንም ዩኤስ አይዲ እንደሚረዳ መግለጫው አክሎ ገልጸዋል። በእስር ላይ የሚገኙ የኦነግ አመራሮች እንዲለቀቁ ፍርድ ቤት ወሰነ። በቡራዩ ከተማ ፖሊስ መምሪያ በእስር ላይ ከሚገኙት ሰባት የኦሮሞ ነጻነት ግንባር አመራሮች አራቱ ከእስር እንዲለቀቁ የቡራዩ ከተማ ፍርድ ቤት ውሳኔ መስጠቱን ጠበቃቸው አቶ ደምሴ ፍቃዱ ለአሜሪካ ድምፅ ገለጹ። ፀሐይ ዳምጠው ዝርዝር አላት። የኦሮሞ ነጻነት ግንባር ኦነግ ስራ አስፈጻሚ እና የማዕከላዊ ኮሚቴ አባላትን ጨምሮ በተለያዩ የአመራር ደረጃ ላይ የሚገኙ ሰባት ሰዎች በቡራዩ ከተማ ፖሊስ መምሪያ ታስረው እንደሚገኙ የተናገሩት የተከሳሾቹ ጠበቃ አቶ ደምሴ ፍቃዱ ከነዚህ ውስጥ አራቱ አካልን ነጻ የማውጣት አቤቱታ አቅርበው እንደነበር አስታውሷል። አቤቱታው የቀረበለት የቡራዩ ከተማ ፍርድ ቤት ግለሰቦቹ በማንና ለምን እንደታሰሩ ለመረዳት በሶስት ተከታታይ ችሎቶች ለኦሮሚያ ፖሊስ ኮሚሽን ጥሪ ሲያደርግ መቆየቱን ያስታወሱት ጠበቃው ፖሊስም ሆነ እስረኞቹ ሳይቀርቡ መቅረታቸውን አስረድተዋል። ሆኖም አርብ ሐምሌ ስምንት ሁለት ሺ አስራ አራት ዓመተ ምሕረት የኦሮሚያ ክልል ጠቅላይ አቃቤ ቀርቦ ስለግለሰቦቹ ግለሰቦቹ ማብራሪያ መስጠቱን ተናግረዋል። አንደኛ አመልካች የሆነው ሚካኤል በቀለ ከዚህ ቀደም የወንጀል መዝገብ ተጣርቶበት በወንጀል አንቀጽ አርባ ሁለት መሰረት የተጠረጠረበት ጉዳይ ወንጀል ነው ተብሎ የሚያስከስስ ባለመሆኑ መዝገቡ ተዘግቶ ፖሊስ ከእስር ቤት እንዲለቀው ትዕዛዝ ጽፈንበት፣ ፖሊስ ግን አለቅ ማለቱን አቃቢ ህግ ገልጿል። ሁለተኛና ሶስተኛ አመልካቾች ለሚበኛ ለሚቤኛና ዳዊት አብደታን በተመለከተ በተጠረጠሩበት ወንጀል ተከሰው የአቃቢ ህግ ምስክሮች ከተሰሙ በኋላ ፍርድ ቤት ጉዳዩ መርምሮ የሚያስቀጥ አይደለም በማለት በነጻ ካሰናበታቸው በኋላ ፖሊስ በራሱ ስልጣን ነው ያሰረው ሲል አቃቢ ህግ ለፍርድ ቤቱ ገልጿል። አራተኛው መልካች ገዳ ገቢሳ የተጠረጠረበት ወንጀል አቃቤ ህግ ከመረመረ በኋላ አያስከስስም በማለት መዝገቡን ዘግቶ ከእስር እንዲለቀቅ ለፖሊስ ትዕዛዝ መስጠቱን አብራርቷል። ከአቃቤ ህግ ምንም መዝገብ የላቸውም ሲል ነው የኦሮሚያ ጠቅላይ አቃቤ ህግ ለፍርድ ቤቱ ቅርቦ ያስረዳው ፍርድ ቤቱ ትናንትና ሐምሌ አስራ አንድ ሁለት ሺ አስራ አራት ዓ ም እስረኞቹ እንዲለቀቁ ውሳኔ ሰጥተዋል። ወንጀሉን ያልፈጸሙ እና በወንጀሉ ያልተጠረጠሩ መሆናቸውን ፖሊስ ቀርቦ መልስ ባለመስጠቱና ጉዳዩ የሚመለከተው ጠቅላይ አቃቤ ሕግ ደግሞ ቀርቦ በቂ ማብራሪያ ስለሰጠ እነዚህ አመልካቾች አካላቸው ነጻ ይውጣ ብሎ ነው በችሎት ውሎ የወሰነው። ይህ ዘገባ እስከተጠናከረበት ጊዜ ድረስ ግለሰቦቹ ከእስር ቤት አለመለቀቃቸውን ከጠበቃቸው ለመረዳት ተችሏል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ከኢትዮጵያ መንግስት ጋር የሚካሄድ ድርድር ሁሉንም ባለድርሻ አካላት ያሳተፈ እንዲሆን ያቀረቡት ጥሪ በህዋት በኩል እስካሁን ተቀባይነት አለማግኘቱን ሶስት በትግራይ ክልል የሚንቀሳቀሱ ፓርቲዎች ገለጹ። የክልሉ ኮሚኒኬሽን ቢሮ ባወጣው መግለጫ በክልሉ የሚገኙ አንዳንድ የፖለቲካ ፓርቲዎች ትግራይ እያካሄደች ያለችውን መመከት ከማደናቀፍ ሊቆጠቡ ይገባል ብለዋል። ሙልጌታ አጽብሃ አጭር ዘገባ አለው። ሳልሳይ ወያነ ትግራይ፣ ባይቶና እንዲሁም ውድብ ናጽነት ትግራይ የተባሉ ሶስት የክልሉ ፓርቲዎች ባወጡት የጋራ መግለጫ በትግራይና በኢትዮጵያ መካከል የሚካሄደው ድርድር ብለው የጠሩት በትግራይ በኩል ሁሉም ያካተተ አቃፊ የሰላም ሂደት እንዲኖር ተደጋጋሚ ጥሪ ብናቀርብም እስካሁን ተቀባይ አካል አላገኘም ብለዋል። አንድ ወገን ብቻ የሚወከልበት ውይይትና የድርድር ሂደት የትግራይ ጥቅም የሚጻረር ብቻ ሳይሆን ቀጣይ የሕዝቡ ዕድል ወደ አደገኛ አጣብቅኝ የሚያስገባ ነው ብለዋል። ፓርቲዎቹም የሚካሄደው ድርድር በኢትዮጵያ ህገ መንግስት መሰረት ያደረገ መሆን የለበትም ያሉት ሶስቱ ፓርቲዎች የኢትዮጵያ መንግስት በዓለም አቀፍ ማህበረሰብ እየደረሰበት ያለው ጫና ለማቃለል እውነተኛ ያልሆነ የሸፍጥ የሰላም ጥሪ ነው እያቀረበ ያለው በማለትም ፓርቲዎቹ ከሰዋል። ሳምንታዊ መልእክት በሚል የትግራይ ክልል ኮሚኒኬሽን ቢሮ ባወጣው መግለጫ በበኩሉም አንዳንድ የትግራይ ፖለቲካ ፓርቲዎች የትግራይ ህዝባዊ የመመከት እንቅስቃሴ ለማደናቀፍ እንቅስቃሴ ከጀመሩ ውለው አድረዋል፣ የትግራይ መንግስት ቢታገሳቸውም በተግባራቸው ቀጥለዋል ሲል ገልጿል ለትግራይ መንግስት ህጋዊ አይደለም በማለት የትግራይ ህገ መንግስታዊ ስርዓት ፈርሷል፣ የሽግግር መንግስት መዋቀር አለበት፣ እንዲሁም ሌሎቹ የጋራ አንድነታዊ መንግስት መመስረት ይገባል የሚል የሚያነሱት ሀሳብ መረን የለቀቀ ነው በማለት አውግዞታል። ከቅርብ ጊዜ ወዲህ ደግሞ የትግራይ መንግስት የሰላም ድርድር የማካሄድ ስልጣን የለውም የሚል ክስ እያቀረቡ በተግባር የመመከት ሂደታችን በማደናቀፍ ተጠምደዋል በማለት ለፓርቲዎቹ መግለጫ የኮነነስ የክልሉ የኮሚኒኬሽን ቢሮም ይህ ከጅምሩ ይበቃል መባል አለበት ብለዋል። በአስቸኳይ ጊዜ አዋጅ ለሚፈጽሙት ተግባር መንግስት የታገሰው ሁሉም አቅም ለመጠቀም ካለው ፍላጎትና ፓርቲዎቹ በጊዜ ሂደት እያስተካከሉ ይሄዳሉ ከሚል የሚነሳ ነው ብለዋል። መግለጫውም ይህ ተግባር ለጠላት ምቹ ሁኔታ የሚፈጥር በመሆኑ ተቀባይነት የለውም ብለዋል። የትግራይ ክልል ኮሚኒኬሽን ቢሮ መግለጫ ይህ ተግባር እየፈጸሙ ያሉ ያላቸውን የፖለቲካ ፓርቲዎች ግን በስም አልጠቀሰም። መግለጫው ከኢትዮጵያ መንግስት ጋር የሚደረግ ድርድር በትግራይ በኩል የሚወክሉ ሰዎች መመረጣቸውም የህወሀት ቃል አቀባይ አቶ ጌታቸው ረዳም ለፈረንሳዩ ዜና አገልግሎት ትናንት መግለጻቸው ይታወቃል። ለአሜሪካ ድምፅ ሙልጌታ ጽብሃ መቅለም ቡርኪና ፋሶ ውስጥ አንድ ታዋቂ ጋዜጠኛን ለመግደል በማህበራዊ መገናኛ ላይ ዝቷል የተባለውን ሰው በኢንተርኔት የሚፈጸሙ ወንጀሎች ተከታታይ ፖሊስ ይዞ ማሰሩን የሀገሪቱ ባለስልጣናት ገለጹ። የፖሊስ ጸረ ሳይበር ወንጀሎች ብርጌድ ትናንት ሰኞ ባወጣው መግለጫ በንግድ ስራ የሚተዳደር የ35 ዓመት ዕድሜ ያለው ሰው የኒውተን አህመድ ቤሪን ስም የሚያጎድፍ ጥቃትና የንብረት ውድመት እንዲፈጸምበት የሚቀሰቅስ መልእክት በማህበራዊ መገናኛ ላይ አሰራጭቷል ብለዋል። ተጠርጣሪው በዋትሳፕ ላይ ባሰራጨው መልእክት ጋዜጠኛውን መኖር የማይገባው አሸባሪ ብሎ ሂዱና ቤቱን አቃጥሉ በማለት ጥቃት እንዳነሳሳበት ፖሊስ አመልክተዋል። እንደ አውሮፓ አቆጣጠር በ1980ዎቹ ዓመታት የመንግሥት ቴሌቪዥን ስመጥር ጋዜጠኛና የአንድ መርማሪ ጋዜጠኛ ዋና አዘጋጅ በነበረው ኒውተን ቤሪ ላይ ዛቻውና ቅስቀሳው ለምን እንደተካሄደበት ግልጽ የሆነ ነገር የለም። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የዩናይትድ ስቴትስ የዓለም አቀፍ ልማት ድርጅት ዩኤስ አይዲ አስተዳዳሪ ሰማንታ ፓወር ምስራቅ አፍሪካ ላይ የተከሰተውን የምግብ ቀውስ ለማስወገድ አገሮች ይበልጥ እንዲተጉ በማሳሰብ በቂ ጥረት እያደረገች አይደለችም ያሏት ቻይናን ነጥለው ወቅሰዋል። የሩሲያው የዩክሬን ወረራ የምስራቅ አፍሪካ የምግብ ቀውስ እንዲባባስ አድርጓል ሲሉ ፓወር ከሰዋል። በዋሽንግተን የስትራቴጂክና ዓለም አቀፍ ጥናት ማዕከል መድረክ ላይ አስተዳዳሪዋ ትናንት ባሰሙት ንግግር በምስራቅ አፍሪካ እየተካሄደ ባለው የሰብአዊ ጥረት ላይ ቻይና ተሳታፊ ባለመሆን ተለይታ ትታያለች ማለታቸው ተመልክተዋል። ቻይና በተጨማሪ ምግብና ማዳበሪያ ወደ ዓለም አቀፍ ገበያው ወይም ወደ ዓለም ምግብ ፕሮግራም ብትልክ ኖሮ በምግብና ማዳበሪያ ዋጋ ላይ ያለውን ጫና በማቃለል ዓለምን ለመምራት ያላትን ፍላጎትና ዝቅተኛ ገቢ ላላቸው አገሮች ያላትን ወዳጅነት ባሳየች ነበር ብለዋል ሰማንታ ፓወር። ለፓወር ንግግር ቻይና ወዲያውኑ ምላሽ አልሰጠችም። ሩሲያ ዩክሬን ላይ የከፈተችውን ጦርነት ያላወገዙ አገሮችንም በመተቸት ውጤቱ በዓለም ምግብ ላይ ተጽዕኖ ማሳረፉን ፓወር ጠቅሰዋል። የዩኤስአይዲ አስተዳዳሪ አክለው ከዚህ ጦርነት ተገልለው የተቀመጡ አገሮች በዓለም ገበያ ካለው የምግብ ቀውስ ውጪ ተገልለው አልተቀመጡም ብለዋል። የሩሲያው ፕሬዝደንት ቭላዲሚር ፑቲን ዛሬ ኢራን ዋና ከተማ ቴሄራን ገብተዋል። ፑቲን በቆይታቸው ከዩክሬን መውጫ ያጣው እህል እንዲወጣ አገራቸው የጥቁር ባህርን ልትከፍት በምትችልበት ሁኔታ በሚደረገው ስምምነት ዙሪያ ከቱርክ ፕሬዚደንት ራሲብ ጣይብ ኤርዶዋን ጋር ተገናኝተው የሚመክሩ መሆኑን ተመልክተዋል። የተባበሩት መንግስታት ቃል አቀባይ ፋራሃን ሀቅ በድርድሩ ዙሪያ በሩሲያ በዩክሬንና በቱርክና በተባበሩት መንግስታት መካከል መጠነኛ መሻሻል መኖሩን ጠቅሰዋል። ይሁን እንጂ አሁን ባለበት ደረጃ የሚገለጽ ምንም ነገር የለም ያሉት ቃል አቀባዩ አስፈላጊ ከሆነ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ወደ ቱርክ ዋና ከተማ ኢስታንቡል እንደሚያቀኑ ተናግረዋል። የዩናይትድ ስቴትስ የገንዘብ ሚኒስትር ጃኔት የለን አገሮች የሩሲያን የዩክሬን ጦርነት በመቃወም ሩሲያ ወደ ውጭ በምትልከው ነዳጅ ዋጋ ላይ ገደብ በመጣል እንዲተባበሩ አሳስበዋል። አሜሪካውያን በውጭ አገሮች ያለአግባብ እንዳይያዙና እንዳይታሰሩ የሚከላከል የማስፈጸሚያ ትዕዛዝ ፕሬዝደንት ጆ ባይደን ዛሬ ፈረሙ። ይህ የፕሬዝደንቱ መመሪያ በአሜሪካውያን ላይ አግባብነት የሌለው እርምጃ በሚወስዱና በሚያስሩ አገሮች ላይ የመንግስት ተቋማት ማዕቀብና ሌሎች ተጨማሪ እርምጃዎችን እንዲወስዱ ያዛል። ባይደን በውጭ አገር ሰዎቻቸው ከሚታገቱና ከሚታሰሩ ቤተሰቦች ከፍተኛ ጫና እየደረሰባቸው መሆኑ ተመልክተዋል። በተለይም አደገኛ ዕጽ በመያዝ ወንጀል ተከሳ ካለፈው ያለው የካቲት አንስቶ ሩሲያ ውስጥ ታስራ ከምትገኘው የአሜሪካ ቅርጫት ኳስ ተጫዋች ብሪትኒ ግራይነር ቤተሰቦች በቅርቡ ጥያቄዎች መነሳታቸውን የሮይተርስ ዘገባ አመልክተዋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19ና በ25 ሜትር በአንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ሐምሌ 12 2014 ዓ ም ዝግጅታችንን ነው በመከታተል ላይ የምትገኙት ዝግጅቶቻችንን እንዲህ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሀሪክ የፌስቡክ ገጻችን ላይ መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝነውና በመግቢያችን ላይ ወደ አስተዋወቅ ናችሁ ቀዳሚ ዘገባችንን ወሰዳችሁ። ምግብን ጨምሮ መሰረታዊ አቅርቦቶች ባልተሟሉበት ሁኔታ አስቸጋሪ ሕይወትን እየገፉ መሆኑን በሰሜን ጦርነት ምክንያት ሰሜን ኢትዮጵያ ውስጥ በተከሰተው ጦርነት ምክንያት ከትግራይ ክልል የተፈናቀሉና በሰሜን ጎንደር ዞን ዳባት ወረዳ የተጠለሉ የአማራ ብሔር ተወላጆች ተናገሩ። ተፈናቃዮቹ ይህንን የተናገሩት በኢትዮጵያ የአሜሪካ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጃኮብሰን መጠለያ ጣቢያውን በጎበኙበት ወቅት ነው። አምባሳደሯ ከጉብኝታቸው በኋላ ሲናገሩ ዩናይትድ ስቴትስ ለእነሱና በአጠቃላይ በጦርነት ምክንያት ለተፈናቀሉ ዜጎች ልዩ ልዩ ድጋፍ ስታደርግ መቆየቷን ገልጸው የጉዟቸው አላማም ከዚሁ ጋር የተያያዘ መሆኑን አስረድተዋል። ወይዘሮ ዝማም አዛናው በትግራይ ክልል አዲ ሀገራይ ተብሎ በሚጠራው አካባቢ ይኖሩ እንደነበር ይናገራሉ። በሰሜኑ የሀገሪቱ ክፍል በተከሰተው ጦርነት አራት ልጆቻቸውን ይዘው ወደ ሰሜን ጎንደር ዳባት ወረዳ ሽመላኮ የተፈናቃዮች መጠለያ ጣቢያ ከገቡ ከአንድ ዓመት በላይ እንደሆናቸውም ገልጸዋል። በመጠለያ ጣቢያው ምግብን ጨምሮ በቂ መሰረታዊ አቅርቦት ባለመኖሩ ልጆቻቸውን አብልቶ ለማሳደር ወደ ከተማ በመውጣት በሴተኛ አዳሪነት ሕይወት ጭምር ለመሰማራት መገደዳቸውንም ይናገራሉ። ወይዘሮ ዝማም ከሁለት ሺህ በላይ መሰል ተፈናቃዮችን የጎበኙ በኢትዮጵያ የ አሜሪካ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጃኮብሰን በመጠለያ ጣቢያ ያሉ ተፈናቃዮችንም ቅሬታ አዳምጠዋል። አምባሳደር ትሬሲ ጃኮብሰን ከጉብኝቱ በኋላ ለጋዜጠኞች በሰጡት መግለጫ ሀገራቸው ለመሰል ተፈናቃዮችና ለሌሎች ኢትዮጵያውያን ድጋፍ ስታደርግ መቆየቷንም አብራርተዋል። ለአማራ ክልልና በሰሜን ኢትዮጵያው ጦርነት ለተጎዱ ሰዎች የምናደርገውን አጠቃላይ ድጋፍ በተመለከተ ለሶስቱ፣ ማለትም ለአማራ፣ ለአፋርና ለትግራይ ክልሎች ባለፈው አንድ ዓመት 616 ሚሊዮን ዶላር ነው ያወጣ ነው። በአማራ ክልል ሁለት ሚሊዮን ሰዎችን የመገበ፣ ለአማራ ክልል የተደረገው የድጋፍ መጠን በዶላር 180 ሚሊዮን ነው። ይህ ለተፈናቀሉ ሰዎችና ባይፈናቀሉም የምግብ ዋስትናቸው ላልተረጋገጠ ሰዎች የሚደረገውን ድጋፍም ይጨምራል እና በሁሉም የአማራ ክልል አካባቢዎች ድጋፍ እያደረግንላቸው ነው። ሁልጊዜም የድጋፍ ፍላጎቶች አሉ። ተጨማሪ ድጋፍም ያስፈልጋል። እናንተን ጋዜጠኞችን አንድ ላይ ያሰባሰብኩበት አንዱ ምክንያትም ለሰብአዊ ድጋፍ ያለውን ጥያቄ እንድትዘግቡበት ነው። አካባቢው በሰሜኑ የኢትዮጵያ ጦርነት አቅራቢያ የሚገኝና ለሰብአዊና ቁሳዊ ጉዳት ከተጋለጡ ቦታዎች አንዱ ነው። አምባሳደሯ ይህንኑ አጠቃላይ የሰላምና የጸጥታ ሁኔታ ከጎንደር ከተማ ተቀዳሚ ምክትል ከንቲባ ዘውዱ ማለደ ጋርም ተወያይተዋል። ከውይይቱ በኋላ ከንቲባውም አስተያየት ሰጥተዋል። በሌላ በኩል የዩናይትድ ስቴትስ ኤምባሲ በኢትዮጵያ የምግብ ዋስትና ለማረጋገጥ የሚደረገውን ጥረት ለማገዝ የ55 ሚሊዮን ዶላር ገደማ ተጨማሪ ድጋፍ ዩናይትድ ስቴትስ ማድረጓን ዛሬ ባወጣው መግለጫ አስታውቋል። የዩኤስኤድ ነው ይህንን ድጋፍ ያደረገው። ድጋፉም ፕሬዚዳንት ጆ ባይደን በምግብ እጥረት ተጋላጭ ለሆኑና በዓለም ዙሪያ ላሉ ዜጎች የሚውል የሁለት ነጥብ ሰባ ስድስት ቢሊዮን ዶላር ድጋፍ ለማድረግ የገቡት ቃል አካል እንደሆነም ተነግሯል። አድማጮች ይህንን ዘገባ አጠናቅራ የላቀችልን አስቴር ምስጋናው ከጎንደር ነው። ቪዲዮ በዚህ በዚህ ላይ ተጠናቀረው ሙሉ ቪዲዮ በዌብሳይታችን እና በፌስቡክ ገጻችን ላይ ማግኘት ትችላላችሁ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የማክሰኞ ምሽት የአማርኛ ቋንቋ አገልግሎት ዝግጅታችንን ነው። የሰማችሁት ለዕለቱ አብይ ርዕስ የተጠናቀረውን ዘገባ ነበር። የትንታኔው መጽሔት ይቀጥላል። በተከታዩ ዘገባችን የኤርትራውያን ስደተኞች የሚዳስስ ዘገባ አሰናድተናል። ከአንድ መቶ በላይ የሚሆኑ እና በአዲስ አበባ አቅራቢያ ሰፍረው የነበሩ ኤርትራውያን ተወስደው በአማራ እና ትግራይ ክልል መካከል ባለውና ባልተረጋጋው አካባቢ ሰፍረዋል የሚሉ ሪፖርቶች እንዳሳሰቡት ሪፊዩጂ ኢንተርናሽናል የተሰኘ የእርዳታ ድርጅት አስታውቋል። መሀመድ ዩሱፍ ከናይሮቢ ያጠናቀረው ዘገባ ነው። እንግዲህ ወልዴ እንደሚከተለው ያቀርበዋል። የኤርትራ ስደተኞችን ኢላማ አድርጎ በመሰብሰብ ግጭት ወዳለበት የሀገሪቱ ክፍል ወስዶ አስፍሯል ሲሉ የግብረሰናይ ድርጅቶች የኢትዮጵያ መንግስትን በመክሰስ ላይ ናቸው። አብዱላሂ ሀላኪ ሪፊጂ ኢንተርናሽናል የተሰኘ የእርዳታ ድርጅት የምስራቅና የደቡብ አፍሪካ ከፍተኛ ኃላፊ ናቸው። መንግስት በአዲስ አበባ አካባቢ ይኖሩ የነበሩ የኤርትራ ስደተኞችን ባለፉት ጥቂት ቀናት ሰብስቦ ወደ አማራ ክልል ወስዷቸዋል። በድንበር የሚዋሰኑት የአማራና ትግራይ ክልል አካባቢዎች ደግሞ ውጥረት አለ። በኢትዮጵያ መንግስትና በትግራይ አማጽያን መካከል በጥቅምት 2013 ጦርነት ከመቀስቀሱ በፊት ወደ ሃያ ሺህ የሚጠጉ የኤርትራ ስደተኞች በትግራይ ክልል ባሉ የስደተኛ ካምፖች ይኖሩ ነበር። የኤርትራና የትግራይ ኃይሎች ካምፖቹን አጥቅተዋል የሚል ክስ ከተሰማ ጀምሮ ግን ስደተኞቹ ወደ አማራና አፋር ክልል፣ ጥቂቶቹም ወደ አዲስ አበባ ፈልሰዋል። ጦርነቱ በተፋፋመበት 2013 መጀመሪያ ላይ የኢትዮጵያ መንግስት በመዲናው አዲስ አበባ ይገኙ የነበሩ የኤርትራ ስደተኞችን ሰብስቦ አዲ ሃሩሽና ማይ አኒ በተባሉ የትግራይ አካባቢዎች አስፍሯል። ሀላኪ እንደሚሉት በኢትዮጵያ የሚኖሩ የኤርትራ ስደተኞች ከሌሎች ማህበረሰቦች አንጻር በብዙ መንገድ በጣም ለችግር የተጋለጡ ናቸው። የኤርትራ መንግስት ለሀገራቸው መጥፎ ስም ያሰጣሉ በሚል ይከታተላቸዋል። በኢትዮጵያ ጦርነት ላይ ያሉት ወገኖች ደግሞ ኢላማ ያደርጓቸዋል። በእነዚህ ሁለት ነገሮች መሀል፣ አጣብቂኝ ውስጥ ይገኛሉ። በመሆኑም ሞት፣ ጾታዊ ጥቃትና ሌሎችም ከባድ የሰብአዊ መብት ረገጣዎች ይደርስባቸዋል። የሂዩማን ራይትስ ዎች ባለፈው ዓመት ባወጣው ሪፖርት የኤርትራ ኃይሎችና የትግራይ ሚሊሻዎች በስደተኞቹ ላይ ግድያ፣ አስገድዶ መድፈርና ሌሎች ወከባዎች እንደተፈጸመባቸው አስታውቋል። ኢትዮጵያ ወደ አንድ መቶ አርባ ሺህ የሚሆኑና ጥቃትንና አስከፊ የኑሮ ሁኔታን በመሸሽ የመጡ ኤርትራውያንን ታስተናግዳለች። ለስደተኞች የሰብአዊ መብትና ጥበቃና ደህንነትን በሚመለከት የሚሠራው ሪፊጂ ኢንተርናሽናል የኢትዮጵያ መንግስት የራሱን ህግ በማክበር የኤርትራ ስደተኞችን ከሚደርስባቸው ጥቃት እንዲከላከል ጥሪ አድርጓል። መሐመድ ዩሱፍ ከናይሮቢ ለላዋከው ዘገባ እንግዲ ወሌነኝ ከአሌክዛንድሪያ ቨርጂኒያ ከዚህ ዘገባ ሳንወጣ የዛሬ አስር ቀን አካባቢ ከአዲስ አበባ ውጪ ከሚገኝ ቤተ ክርስቲያን ተሳልሞ ሲመለሱ ለገጣፎ አካባቢ በፖሊስ ተይዘው ከዛም ደግሞ ታስረው ወደ ዳባት መጠለያ ካምፕ ውስጥ ተወስደው እዛ የሚገኙ ኤርትራውያን እስካሁን ድረስ ቀለብ ስላልተሰጣቸው ችግር ላይ እንደሚገኙ ገልጸዋል። ገብረ ሚካኤል ገብረ መድን ያጠናቀረው ዘገባ ነው፣ እንደሚከተለው ይቀርባል። ከስደተኞች ካምፕ በህጋዊ መንገድ ወጥቶ የከተማ ስደተኛ ተብሎ በየዓመቱ መታወቂያውን እያደሰ በአዲስ አበባ ሲኖር እንደነበር የሚገልጸው ናትናኤል ገብረስላሴ ወደ ዳባት ከተወሰዱት ኤርትራውያን አንዱ ነው። ናትናኤል ለአሜሪካ ድምፅ እንደተናገረው ሰዎቹ ከአዲስ አበባ 220 ኪሎ ሜትር ርቆ በሚገኝ ቤተ ክርስቲያን ተሳልመውና ጸበል ተጠምቀው ሲመለሱ ነው የተያዙ። እሁድ ዕለት ከምሽቱ 12 ሰዓት ገደማ በፖሊስ ከተያዙ በኋላ እስከ ማክሰኞ ጠዋት ድረስ እዛው ለገጣፎ አካባቢ ተይዘው እንደቆዩ የሚገልጸው ናትናኤል ማክሰኞ ጠዋት ከለገጣፎ ተነስተው ሮብ ዳባት መድረሳቸውን ተናግረዋል። አንድ ፈርናሽ ክበ ኮበርታ አንድ መንጨፍ ክልሶ ማለት ነው። አንድ ፍራሽ፣ ሁለት ብርድ ልብስና አንድ መንጣፍ ሰጥተውናል። ከዚያም እዛው አካባቢ ቤቶች አሉ፣ ሂዱና እዛ ግቡ አሉን። ቀለብ እስካሁን ድረስ አልሰጡንም። እስካሁን በራሳችን ገንዘብ ነው እየተጠቀመን ያለ ነው። በካምፕ ውስጥ የሚያውቃችሁ ሰዎች ያሏቸው ደግሞ ከእነሱ ጋር ይጠቀማሉ። ስሜ እንዳይጠቀስ ያለን አንድ ግለሰብ በበኩሉ ከአራት ወራት በፊት ቪዛ አግኝቶ ከኡጋንዳ ወደ ኢትዮጵያ እንደመጣና ከዚህ በፊት ጸበል ወደ ተጠመቀበት ቤተ ክርስቲያን ስለትና ስጦታ ለማድረስ እንደሄደ ይገልጻል። ከለገጣፎ ተይዘው ወደ ዳባት የተወሰዱት ኤርትራውያን ብዛት 165 እንደሆነ የሚገልጸው ግለሰቡ ከነሱ መካከል የሚያጠቡ እናቶችና በመድኃኒት የሚኖሩ ህመምተኞች እንደሚገኙባቸው ተናግረዋል። ህጻናት ትቶ የመጡ እናቶች አሉ። ነፍሰ ጡሮች አሉ። ልጆቻቸውን ለጎረቤት ሰጥተው የመጡና አሁን ወደዚህ የመጡ ባልና ሚስቶች አሉ። የአንድ ዓመት ከስድስት ወር ጻንትታ የመጣች እናት አለች። እዚህ የአእምሮ ችግር ያለባቸው አስር ሰዎች አሉ። ያለ መድኃኒት የማትንቀሳቀስ እህታለች። ቤተሰቦቻቸው አዲስ አበባ ናቸው። እነዚህ ወደዚህ መጥተዋል። የአሜሪካና የካናዳ ዜግነት ያላቸው ሰዎች አሉ። በኢትዮጵያ ህግ መሰረት ቪዛ የተሰጠው ሰው የመንቀሳቀስ መብት አለው። ለምንድን ነው ቪዛ እያለን ወደ ካምፕ የመጣ ነው ብለናቸዋል። በቱሪስትና በስደተኛ መካከል ልዩነት የለም ወይ ብለናቸው መልስ አልሰጡንም። ቀለብ አልተሰጠንም። ገንዘብ ካለ ትበላለ፣ ከሌለ ጾመህን ታራለ። የፌዴራል ፖሊስ በዚህ ጉዳይ ዙሪያ የሰማው ነገር እንደሌለ ቃል አቀባዩ ጀይላን አብዲ ተናግረዋል። ከኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት አስተያየት ለማግኘት ያደረግነው ጥረትም አልተሳካም። የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ ጉዳዩን እየተከታተለው እንደሆነ በኮሚሽኑ የስደተኞችና ተፈናቃዮች መብቶች ክትትል የስራ ክፍል ዳይሬክተር የሆኑት እንጉዳይ መስቀሌ ገልጸዋል። እኛም ደርሶን ክሎዝሊ ፎሎ አፕ እያደረግን ነው። እስቲ ዩኤንኤችሲአር ደውለንላቸው፣ እነሱም ፎሎ አፕ እያደረጉ እንደሆነ ነው የነገሩን። ክትትል እየተደረገ ነው ያለው ወደ ዳባት ተወስደዋል የሚል እና እስቲ ፎሎ አፕ እያደረግን ያለ ነው። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዘገባችን እንወስዳችኋለን። ወደ ደቡብ ክልል ነው የምናመራው። የደቡብ ክልል አደረጃጀት ጥያቄዎች ላይ ለመወሰን ህዝቡ እንዲወያይበት ቀርቧል የተባለው የኩታ ገጠም ወይም ደግሞ የክላስተር አደረጃጀት ሰነድ ላይ ጥያቄ እንዳላቸውና እንደማይቀበሉት የገለጹ የወላይታ ብሔራዊ ንቅናቄ ስራ አስፈጻሚዎች መግለጫ አውጥተዋል። የክልልነት ጥያቄዎችን በተመለከተ የክልሉ መንግስት አቋም አዲስ የሚመሰረቱ ክልሎች የሚመሰረቱት በህዝብ ፍላጎት ብቻ ነው። ለዚህም ሲባል በየአካባቢው ውይይት ተጀምረዋል ሲሉ የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲ ለአሜሪካ ድምጽ ተናግረዋል። የአሜሪካ ድምጽ ያነጋገራቸው ምሁራን ደግሞ የክልሉ መንግስት በቀረበው የደቡብ ክልል እጣ ፈንታ ላይ የጠራ አቋም አለማሳየቱን ተናግረው መፍትሄው ውሳኔው ህዝብ አሊያም ደግሞ አሁን ስራ ላይ ያለውን የሀገሪቱን የክልሉን ህገ መንግስት ማሻሻል ነው ሲሉ አስተያየት ሰጥተዋል። የሀዋሳው ዘጋቢያችን ዮናታን ዘብዲዎስ በዚህ ዙሪያ ያሰናዳውን ዘገባ እንደሚከተለው ያቀርበዋል። የወላይታ ብሔራዊ ንቅናቄ ሊቀመንበር አቶ አማኑኤል ሞጊሶ የንቅናቄው ስራ አስፈጻሚ ኮሚቴ ለሁለት ቀናት አስቸኳይ ጉባኤ በወላይታ ሶዶ ከተማ ካደረገ በኋላ የክልሉ መንግስት አሊያም ገዢ ፓርቲ ክልሉን በኩታ ገጠም አሊያም በክላስተር ለማደራጀት ያሰናዳውን ውይይት ህገ መንግስታዊ፣ ታሪካዊና ተፈጥሯዊ ራስን በራስ የማስተዳደር መብት ወደ ጎን የተወ ሲሉ ንቅናቄው ያወጣውን መግለጫ ፍሬ ሀሳብ ለአሜሪካ ድምጽ በስልክ ተናግሯል። የምንቃወሙት መሰረታዊ ምክንያት አንደኛ ጨፍላቂ ነው። ምክንያቱም ደቡባዊ ማንነት ማለት ወላይታነትን የሚያጠፋ መሻት ነው ወይም ደግሞ የነሱ ሚድ እንግዳታቸው አሲሚሌሽን ስ የሆነ ሀሳብ በመሆኑ ሮቢራዊ ፌዴራሊዝም የብሔሮችን ባህል ማንነት፣ ታሪክ እንዲበለጽግና እንዲለመልም እንዲሁም የበገሎች ዲሞክራሲያዊነቱ እንዲረጋገጥ የበለጠ ወደፊት ማራመድ እንጂ ሕዝቦችና ብሔሮችን ጨፍልቆ ደቡባዊ ነው ማንነትን መገንባት የህገ መንግስታዊ እሳቤ ነው። ይህ አካሄድ በሕዝቡ ውስጥ ቁጣን በመቀስቀሱን ሕዝቡ ጥያቄ ይመለስ ያለው በጥያቄው እና በህገ መንግስቱ መሰረት እንዲመለስ አካሄዳችን እንዲያርሙና አካባቢው ሰላም እንዳይናጋ ልማቱን እንዳይደናቀፍ ለማሳሰብ ጭምር ነው። ይህን መግለጫ ወጥ የወላይታ ህዝብ ብቻውን ክልል ለመመስረት እንጂ ከሌሎች ጋር ለመቀጠል አይደለም የጠየቀው ያሉትን የንቅናቄውን ሊቀመንበር አቶ አማኑኤልን ወላይታ ከሌሎች ጋር ክልል ቢመሰርት ምን ይጎዳል? ብቻውን ብደራጅስ ምን የተለየ ጥቅም ያገኛል? ሲል ቪኦኤ ጠይቋቸው ነበር። የደረጃ ግንኙነት ያቆማል። ይህ ስልጣን የመወሰን ባለቤትነትም ያገኛል። ወላይታ በኢኮኖሚ በማህበራዊ፣ በፖለቲካ ጉዳይ የመወሰን ስልጣን ተነፍጓል። እየወሰነ ያደ ቢወስን ኖሮ ይሄ ጥያቄ የወላይታ ህዝብ ውሳኔ ይፈጸም ነበረ። የክልሉ የሰላምና የጸጥታ ቢሮ ኃላፊ አቶ ለማየው ባውዲም የክልሉ የአደረጃጀትና የክልል ጥያቄዎች የሚወሰኑት በክልሉ ህዝብ ስምነትና ምክክር ነው ሲሉ ተናግሯል። የክልሉ መንግስት አቋምም አዲስ የሚመሰረቱ ክልሎች የሚመሰረቱት በህዝብ ፍላጎት የህዝብን የልማትና የመልካም አስተዳደር ጥያቄዎችን በሚያረጋግጥ ሁኔታ ነው በማለት ተናግሯል። ለዚህም ሲባል በየአካባቢው ውይይት ተጀምሯል ሲሉም ለአሜሪካ ድምጽ ገልጸዋል ሀገር እንዲፈርስ እድል በሚፈጥር መንገድ ይሄን ዲዛይን አድርጎ ለሚሰሩ ሰዎች እድል በሚሆን መንገድ የሚደረገው ጽንፈኝነት በፍጹም ተቀባይነት የለውም አይታገስም መንግስት ይዝላል በተረጋጋ መንገድ በሰለጠነ መንገድ ውይይት አድርጎ የሰለጠነ ምክክር አድርገን መተማመን ፈጥረን የምናቋቁመው ክልልም ለልማት እድል በሚሆን መንገድ ከጥላቻ ውጭ ሆነን የምናደራጅበትን ሁኔታ ነው መፈጠር ያለበት ቀጣይ በምክክር እና በሰለጠነ መንገድ ለመፍታት የጀመርነውን ስራ በእውቀት ማገዝ አለባቸ ለፖለቲካ ነጋዴዎች መጋለጥ ያለበት ይመክላል። ቪኦኤ ያነጋገራቸው የፖለቲካ ሳይንስና የዓለም አቀፍ ግንኙነት ምሁሩ አቶ ዳያ ሞዳለም የክልሉ መንግስት በቀረው የደቡብ ክልል የጠፈንታ ላይ የጠራ አቋም አለማሳይቱን ተናግሯል። ወላይታን ጨምሮ በክልል ለመደራጀት እንሻለን ስሉ ለጠየቁ ሁሉም ዞኖች የክልል አደረጃጀት መፍቀድ ይቻል እንደሆነ የተጠየቁት የወላይታ ብሔራዊ ንቅናቄ ሊቀመንበር አቶ አማኑኤል ይህንን ብሏል። እኔ ስለ ሌሎቹ እንዲህ እንዲ ነው ብዬ ለመናገር መብቱን የለኝ ስልጣ ነው ያለ። ምክንያቱም ይሄ እኔ አውቅ ላለው ፖለቲካ ነው የሚሆነው፣ የብሔሮችንም መብትን መንካት ነው የሚሆነው። ፈልጋለም አልፈልግም ያለው ራሱ ነው የሚወስነው፣ ጥቅሙና ጉዳቱ የቆሱ ነው። አቶ ዳየሞን በበኩላቸው ለሁሉም ዞኖች በክልል እንደደራጁ መፍቀድ አዋጭ አለመሆኑን ጠቅሰው ለሚገባቸው ግን በውሳኔ ህዝብ መስመር ማስያዝ እንደሚገባ ተናግረው፣ በዘገየ ቁጥር ግን የህውከት መንስኤ የሆነ ሊሄድ እንደሚችልም ተናግሯል። ከሪፈረንደም ውጭ ህዝብም እኮ በህግ መሰረት ነው ስልጣኑ የሚጠቀመው፣ ምርጫ ሲመርጥ እና ውሳኔ ህዝብ ሲሰጥ እንጂ በየቀኑ ህዝብም ከህግ ውጭ በውይይት የሚቀያይራቸው ነገሮች አሉ። ስለዚህ ይሄ አንደኛ ውይይት የሚሉት ያው ድርጅት አባል ነው የሚያወሩት። መጀመሪያ ድርጅታዊ ዩኒቲ እኮ የለውም ፓርቲው ራሱ አቋም ቢኖረው ነው ህዝብ በምን ላይ ነው ህዝብ የሚወያየው አሁን የሚል ጥያቄ ስታነሳ፣ የለም የመጨረሻ መፍትሄው ውሳኔ ህዝብ ማካሄድ አሊያም አሁን ስራ ላይ ያለውን የአገሪቱና የክልሉን ህገ መንግስት ማሻሻል ነው ብለው እንደሚያምኑም ለቪኦኤ ተናግሯል። ቀደም ሲል በአዲስ መልክ ከተደራጁት ከሱዳማና ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል ውጭ በክልሉ ከአስር በላይ ዞኖች በክልል የመደራጀት ጥያቄ አላቸውም። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም። ወደ ተከታዩ ዘገባችን እንውሰዳችሁ። ጦርነት እንዲሁም ከአርባ አመታት በኋላ በአስከፊነቱ የተመዘገበ ድርቅ ባለበት ሁኔታ የኢትዮጵያ ስንዴ ምርት ሰባ በመቶ እንደሚያድግ ይጠበቃል። ይህም ከውጭ በምታስገባው ስንዴ ላይ ያላትን ጥገኝነት ለመቀነስ የምታደርገውን ጥረት ይረዳል ይለናል ሄነሪ ዊልክንስ ከሰመራ ባጠናቀረው ሪፖርት የስንዴ ምርቱ ትልቅ ተስፋ የሚሰጥ ቢሆንም ሩሲያ ዩክሬንን መውረሯን ተከትሎ በተፈጠረው የአቅርቦት መዛባት ምክንያት በሚሊዮን የሚቆጠሩ ተፈናቃይ ኢትዮጵያውያንም የምግብ እርዳታ ያሻቸዋል። ዘገባውን የሄነሪ ዊልካንስ ነው። እንግድ ወልዴ እንደሚከተለው ያቀርበዋል። ትራክተሮች በሰመራ ዳርቻ የሚገኙ ማሳዎችን ለስንዴ እያዘጋጁ ነው። በደረቅነቱና በበረሃነቱ የሚታወቀው አፋር ክልል በመስኖ የሚለሙ መሬቶች በብዛት በመጨመር ላይ ናቸው። መንግሥት ስንዴን በብዛት ለማምረት እቅድ በመያዙ ምርቱ ከ1.42 ሚሊዮን ቶን ወደ 2.4 ቶን በዓመት እንደሚያድግ ከመንግሥት የሚወጡ አሃዞች ያሳያሉ። ጌቱ ካሳ በዚህ የመንግሥት ፕሮጀክት ላይ ከሚሰሩት አንዱ ነው። አዎ መንግሥት ምንድነው አላማ ይህ ፕሮግራም ከገበያ የሚገኘውንና ከውጭ የሚመጣውን ስንዴ እንዲተካ እንዲሁም ለሕዝቡ ስራ እንዲፈጥር መንግስት ግብ ያደረገበት ነው። ሌላው ሠራተኛ ኃይለማርያም አበራ እንደሚለው ደግሞ ፕሮጀክቱ ለእርሱ መልካም ነገርን ይዞ መጥቷል። በሌላ ፕሮግራም ላይ ስሠራ 1900 ብር ነው የማገኘው። አሁን ይህ ፕሮግራም በመጀመሩ 3000 ብር ይከፈለኛል። የመንግስት እቅድ በሚቀጥለው ዓመት ከውጭ የሚገባውን ስንዴ ማስቆም ነው። መሐመድ ኑሪ በሰመራ የመንግስት ተወካይ ናቸው። ባለፈው ዓመት በ8400 ሄክታር መሬት ላይ ስንዴ ለማምረት አቅደን ተሳክቶልናል። ይህም የሆነው በመንግስትና በህዝቡ ትብብር ነው። ወደፊትም ኃይላችንን ጨምረን ምርታችንን የበለጠ ለማሳደግ እንጥራለን። የአሜሪካ የግብርና መስሪያ ቤት እንደሚለው ግን የኢትዮጵያ የውጭ ስንዴን አስቀራለው ማለት የማይሆን ነገር ነው። ለኢትዮጵያ ተከታታይ የምግብ እርዳታ የማስፈልጉ ጉዳይ ግልጽ ነው ይላሉ። በሰመራ ለአፋር ከብት አርቢዎች ልማት ማህበር የሚሰሩት ቫለሪ ብራውኒንግ የአፋር ክልል እንዳሁን መጥፎ ሁኔታ ውስጥ ሆኖ አያውቅም። በጦርነቱና በድርቁ ምክንያት ችግሩ በእጥፍ ተባብሷል። አሁን መንግስት እንደሚለው ዘጠና አምስት በመቶ የሚሆነው የአፋር ህዝብ የምግብ ዋስትና የለውም። የተመድ የምግብ ፕሮግራም ፋኦ እንደሚገልጸው በተፈጠረው ከባድ ድርቅ እንዲሁም በማዕከላዊ መንግስትና በትግራይ ክልል መካከል በተደረገው ጦርነት ሳቢያ በኢትዮጵያ 20 ነጥብ 4 ሚሊዮን ህዝብ የምግብ እርዳታ ያስፈልገዋል። በተጨማሪም ተፋላሚ ወገኖቹ የምግብ እርዳታ ለተመጽዋቾቹ እንዳይደርስ እንቅፋት ሆነዋል በሚል ሲከሰሱ፣ የተባበሩት መንግስታት ድርጅት በበኩሉ በትግራይ ላይ የተጣለው የነዳጅ ማዕቀብ ነገሮችን አስከፊ አድርጓል ይላል። የስንዴ ፕሮግራሙም የሀገሪቱን ፍላጎት ሊያሟላ አይችልም ሲል ተመድ ያክላል። እንደ የተመድ የምግብ ፕሮግራም ከሆነ የዩክሬኑ ቀውስ የምግብ ዋጋን በ66 በመቶ እንዲያሻቅብ አድርጓል። በተጨማሪ የሚላል ፋኦ ሩሲያ በማዳበሪያ አቅርቦት ላይ ገደብ በመጣሏ ስንዴን ማምረት ከባድና ውድ ያደርገዋል። ቺሚንባ ዴቪድ ፊሪ በፋኦ የምስራቅ አፍሪካ አስተባባሪ ናቸው። በግልጽ እንደሚታየው እንደ ኢትዮጵያ ያሉና ስንዴና ማዳበሪያ የሚያስገቡ አገሮች በእጅጉ ተጎድተዋል። የምግብ እርዳታ እጅግ ለሚያሻቸውና በመጠባበቅ ላይ ላሉት ግን ማንኛውም እርዳታ የስንዴ ሆነ ሌላ በሰዓቱ መድረሱ ወሳኝ ነው። ሄንሪ ዊትኪንስ ከሰመራ ለላከው ዘገባ እንግዳ ወልደነኝ ከአሌግዛንድሪያ ቨርጂኒያ። የስቱዲዮ ሰዓታችን ከምሽቱ ሶስት ሰዓት ከሰላሳ አምስት ደቂቃ ይላል። የመጀመሪያው ክፍል መሰናዶ አጠናቀን ወደ ሁለተኛው ተሸጋግረናል። የተወሰኑ ደቂቃዎችንም ወስደናል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የማክሰኛው ምሽት ዝግጅታችንን ነው። ዝግጅቶቻችንን አዳምጣችሁ አስተያየት ሲኖራችሁ አስተያየታችሁን በሆርን አት ቪኦኤ ኒውዝ ዶት ኮም የኢሜይል አድራሻችን ላኩልን። በተጨማሪም ደግሞ የዋትሳፕ ቁጥራችን ሁለት ዜሮ ሁለት ሁለት ሃምሳ አንድ ሰላሳ አምስት ዜሮ አምስት ነው። ያስተናገድኳችሁ ያለሁት ጽዮን ግርማኝ። ኤልያስ አስማረ ከስቱዲዮ ስርጭቱን እያቀናበረልን ይገኛል። አሁን ወደ ሁለተኛው አጋማሽ የመጀመሪያ ቅንብራችን እንውሰዳችሁ። ወደ ትግራይ ክልል መቀሌ ነው የምናመራው። በትግራይ ክልል መቀሌ ከተማ ውስጥ የሚገኝ አዲ ሀቂ የተሰኘ ገበያን ተዘዋውሮ የተመለከተው ዘጋቢያችን አለም ፍስሀ በዛ የሚገኙ ገበያተኞችን አነጋግሯል። የገበያው ዋጋ ምን ይመስላል ሲልም ጠይቋቸዋል። ለገበያው መወደድ ምክንያቱስ ምንድን ነው የሚልም ጥያቄዎችን አንስቷል። ከአስካፈሉት አስተያየት ሰጪዎቹ እንደሚከተለው ዘገባውን አጠናቅሮልናል። ሶስት ሴቶች የገበያን ሁኔታን አስመልክተው መረጃ ሰጥተኛል። ወይዘሮ አመተ ኪሮስ ይባላሉ። ወይዘሮ አመተ ለእንጀራና ቂጣ አገልግሎት በሚውሉ የእህል አይነቶች አስመልክተው ዋጋቸው እንዲህ ይገልጻሉ። የገበያ ምክንያቱ ጦርነት ካልተነሳ በፊት ጥሩ ነበረ፣ በቃ ዘቅ ያለ ነበረ። አሁን ግን ያለው ጭማሬ ገንዘቡና መጠኑ አይገናኝም። ብስሩ በላይ አይገናኝም ነው የሚለው። አሁንም ሚሻለው ጤፍም አራት ነው ያዝኩት ያለሁት። ጤፉ አራት ሺ ነበረ አሁን ግን ገበያው ስንት ሆነዋል? ለመግዛት ለአንድ ኩንታል አስራ ሶስት ሺ ነው ያለ። ምሸላም እንደዛ ማለት ነው። አራት ሺ ነበረ ከአራት ሺ አሁን ደግሞ ስድስት ሺ ገብተዋል። ወይ ሁለት ሶስት ሺ ነው የነበረ ወይ አሁን ስድስት ሺ ነው የገባ ምሸላ ማለት ነው። ስርናይም እንደዛ ማለት ነው። ሁለት ሺ ነበረ ወይ ሁለት ሺ አሁን አራት ሺ ገብተዋል። ስንዴ ማለት ነው። ፊኖ ነው። እሱም ጨምረዋል። በፊት ለ25 ኪሎ ስንት ነበረ? አንድ ሺ ሶስት ምናምን ነበረ። አሁን ግን በጣም ነው እንትን ያለ ከፍ ያለ ስድስት ያለ ፊኖ ፊኖ ማለት ነው። ኪሎ በፊት ውጊያ ነው አስራ ነበረ። አሁን ግን ጨምረዋል ነው ሚል። በቃ ሶስት ማለት ነው ነው። ወይዘሮ አመተ የዋጋ ንረት ምክንያት ጦርነቱ የራሱ ምክንያት እንዳለው ገልጠው የነጋዴዎች ሰት ግን ዋነኛ ነው ይላሉ። እጽዋት እንትና ተደርገዋል አይደል? ባንክም የለም ኢንተርናትም የለም ሁሉም የለም አይደል? እነሱ ሊራህርሁ ነበር። ለህዝብ ትግራይ ግን እነሱ ደግሞ እንትን ብለዋል። አባብሶታል አባብሶታል ብዬ ለህዝብ ትግራይ መራህራህ ነበረባቸው። ነጋዴ ነጋዴ መራህራህ አለበት። እኔ ለአንተ ከልኝ ለአንተ ከሰጠሁ እኮ ጥሩ ነው። እና ይህ ምንድን ነው ህብረተሰባችን ተከፋፍሎ መብላት እኮ የነበረ ነው። አሁን ግን እነዚህ ነጋዴዎች ደግሞ አባብሶታል ማለት ነው፣ ለውጊያው አባብሶታል ስለሆኑ እነዚህ በደንቤ መንግስት ትኩረት አድርጎ በደንቤ እንትን ማድረግ አለበች ስጉምት መውሰድ አለበች ነው የሚለው። ሌላው የገበያው ሁኔታው አስመልክተው መረጃ የሰጡኝ ወይዘሮ ግደይ ደስታ ይባላሉ። ለወጥ መስሪያ የሚገለገልባቸው የጥራጥሬና ዘይትን ዋጋ አስመልክተው እንዲህ ይገልጻሉ። ከጦርነት በፊት የነበረ ሁሉ ርካሽ ነገር ነበረ። አሁን ግን የለም ዛሬ አሁን ጠይቀህ ዞር ብለ ብትመለስ ውድ ሆነ ይቆያል ማለት ነው። ስለዚህ የአሁኑ ምናገር በጣም ያጥራል። ለምሳሌው ሽንጉርት፣ ድንች፣ ኮሚደሪ፣ ቡና፣ ሽኮር፣ ምሳሌ ጨው አሁን ውድ ሆነዋል። ከጦርነት በፊት እሽግ ሀያ አምስት ነው የነበረ፣ አሁን ሁለት መቶ ደርሰዋል። ኮሚደሪ አምሳ ሳንቲም ነው የሚሸጥ የነበረ ከጦርነት በፊት አሁን 65 ደርሰዋል። ድንች እንደዛ ከጦርነት በፊት ሰርግስ ምናምን ሲበዛ ትንሽ ጨምር ነበረ። አሁን ግን በጣም በጣም በጣም ነው እንወድ ያለ እንኳን አውደ አመት ሆነ ይልቅ ማንም ጊዜ ሄደህን 60 እና 65 ነው ያለ። ከጦርነት በፊት እንዳላ ወደዚህ ማለት ነው። በርበረ ሁለት ከሀምሳ ነው የነበረ ከጦርነት በፊት አሁን ግን ሰባት መቶ ከሀምሳ ስምንት መቶ ሆነዋል። ስለ ዘይት አሌ መናገር ቢቀር አሌ መናገሩ አምሳ ሳንቲም ገዝተህ ነው ጊዜው ልትጠቀም የነበርክ አሁን ሁለት ሺ ከአምስት መቶ ሆነ ነው ያለ ቀንዘ ነው ድሃም ያላ የለም የለም ያለ ግን ያለ ነው ነጎማ አምስት ሊትሮ ሁለት ሺ ከአምስት መቶ ለምንድን ነው እንደዛ የሆነው? ያሉ ነገር ዘይቱም ሊሆን ይችላል ያው ነጋዴ ነው። ነጋዴ ነው ት ነጋዴ እንደ ፍላጎት ስለሚነግድ ምንም ስንት ነው ነግደህ፣ ስንት ነው ትርፍ፣ ስንት ነው ክሳራ ብሎ የሚጠይቅ ስለሌለው በቃ አንድ ቀን ይጠይቃሉ ሁለተኛ ቀን ስለሚለቀቅ በዚህ ነው። ዛሬ ቢያስሩኝ፣ ዛሬም ቢጠይቁኝ፣ ነገ ይለቆኛል እያለ እንደፈለገ ያርጋል። በየዳሩ የደበቀ በመሀንደራ እና በጋሪ ተመልሶ መጥቶ ይሸጣል። አሁን እናንተ ይገዛለሁ ብትብል አንድ ሚና ዋለ አድርጎ ከሆነ ቦታ አውጥቶ 2500 ይሸጣል። እኔ ከት ቢጠይቀው የለም አልቀዋል ይለኛል። የለም የሚባል ነገር ምን አለ? የለም ማለት እኔ አልቀበለው ምክንያት የለም ከተባለ፣ ሁለት አመት ሶስት አመት አድርገናል ከየት ይመጣል ብለን እናስባለን። አለ ነጋዴ የደበቀው ነው እኮ ምን ይላል? ነጋዴ የደበቀው ነው በየቦታው የተደበቀ በርበረ ሲባል ጊዜ በማኪና ጭኖ በማህንደራ ጭኖ ነው እያመጣሉ። ከየት ከወልዲያ ነው ከደሴ ነው የሚያመጡት ያሉ ከሀገራችን ከዚህ ከዚህ ከዚህ ቡናም እንደዛ ነው ስልም እኔ ቁጥጥር የለም ነው ምንል። በመጨረሻ የቡና ስኳር፣ እንጨት፣ እንጨትና ከሰል የዋጋ ሁኔታ አስመልክቶ መረጃ የሰጠችን ወይን ወልድ ትባላለች። ያው የገበያ ሁኔታው ስናይ በጣም ውድ ነው ያለው። አሁን ሰው በጣም በሚገርም ሁኔታ ከባድ ኑሮ ነው እየኖረ ያለው እና እንደ ምሳሌ ካነሳን አሁን የቡና ሁኔታ ካየን በጣም ውድ ነው። ከሁኔታው በፊት የነበረውን መቶ ሰላሳ ምናምን ነበር፣ አሁን እስከ ሰባት መቶ ሰማኒያ ከዛ በላይ ነው ያለው የቡና ማለት ነው። ስኳርም ስናይ ከአሁን በፊት የነበረው ሀያ ሁለት ብር ከምናምን እንደዚህ እንደዚህ ነበር፣ አሁን ደግሞ መቶ ሀምሳ መቶ ስድሳ ነው ያለው ክሰልና ያው የማገዶ ሁኔታ ስናይ ደግሞ በጣም ተወደዋል። እሱም ያው አሁን የምንገዛው አሁን ክሰል ካየን አራት መቶ እየነበረ አሁን ወደ ስምንት መቶ ከዛ በላይ ነው ያለው። የማገዶ ስናይ ደግሞ እንደዛው ሁለት መቶ ምናምን የነበረ ለኩንታል አሁን በጣም ተወዶ እንግዲህ ወደ ከሰባት መቶ ወደዛ በላይ ነው እየገዛን ያለ ነው ማለት ነው። ምንድን ነው የሚሆነው ምክንያቱ የዋጋው ንረት ምክንያት ምንድን ነው ብለሽ ታምናለሽ ማለት አሁን መንገዱ ተዘጋግቶ ስለሆነ እንግዲህ በዛ ምክንያት የሚገባውን እቃ ምናምንም ስለሌለ በዛ በጣም ተወደዋል የእንጨት እና የክሰል መወደዱ ምክንያት ደግሞ እንግዲህ እንደምናየው የኤሌክትሪክ መቆራረጥ ስላለ በዛ ምክንያት የተጠቃሚ ሁኔታ በዛው ልክ ስለሆነ በዛ ነው የተወደደው ጦርነት ያመጣውን ችግር እንዳለ ሁሉም ሲገልጡ የነጋዴዎች ስግብግብነት ግን እንደ ዋነኛ ምክንያት አድርገዋል። ሁሉም ለሰጠኝ መረጃ እጅግ በጣም አመሰግናለሁ። ዓለም ፍስሐ ለአሜሪካ ሬዲዮ ከመቀለ። ዛሬ ማክሰኞ ምሽት ነው። ማክሰኞ ማክሰኞ ምሽት ደግሞ ሳምንታዊ ቅንብራለን ንግድና ምጣኔ ሀብት በዛሬው የንግድና ምጣኔ ሀብት ዝግጅታችን የኢትዮጵያ መንግስት የነዳጅ ዋጋን ለማረጋጋት በየወሩ በአማካኝ ወደ አስር ቢሊዮን ብር ሲያወጣ መቆየቱን ከዚህ ቀደም ወይም ከሁለት ሳምንታት በፊት አስታውቋል። በዚህ የተነሳም ኢትዮጵያ ከአርባ ስድስት ቢሊዮን ብር በላይ ከፍተኛ እዳ ለመሸከም መገደዷን በመግለጽም ይህን ጫና ለመቀነስ እና ደረጃ በደረጃ ለማስቀረት በሚል የነዳጅ ድጎማን ለማንሳት ማሰቡን እና በተወሰነ መልኩም ማንሳት መጀመሩን ይፋ አድርጓል። ይሁንና መንግስት እርምጃው ሊመጣ የሚችለውን የንግድና ምጣኔ ሀብት ወይም የኢኮኖሚና ማህበራዊ ጫናን ታሳቢ በማድረግ እንደሆነ ሲገልጽ ቆይቷል የአሜሪካ ድምጽ ያነጋገራቸው የምጣኔ ሀብት ባለሙያዎች ደግሞ እርምጃው በተቃራኒው የኢኮኖሚና ማህበራዊ ጫናን ይፈጥራል ሲሉ አስተያየት ሰጥተዋል ባለሙያዎቹን ያነጋገራቸው ደረጀ ደስታ ነው እንደሚከተለው አሰናድቶታል ከድጎማው መነሳት ጋር የንግድና ቀጠናዊ ትስስር ሚኒስቴር ከሰኔ 29 2014 ጀምሮ የነዳጅ መሸጫ ዋጋ ማስተካከያ እያለ የሚጠራውን ጭማሪ ማድረጉ ይታወቃል። በዚህ ሂደት ሁለት ነገሮች ሆነዋል። አንደኛ የነዳጅ ዋጋው ጭማሪ ቀጥሏል። ሁለተኛ የኢትዮጵያ መንግስት ለነዳጅ ግዢ የሚያወጣውን ድጎማ ደረጃ በደረጃ እያነሳ እንደሚሄድ አስታውቋል። የምጣኔ ሀብት ተመራማሪና የኢኮኖሚክስ መምህር ፕሮፌሰር አለማየሁ ገዳ ከመንግስት ድጎማ መነሳት በስተጀርባ ያለው ምክንያት ሌላ ነገር ነው ይላሉ በሚመለከት ሁለት ነገር ነው እንግዲህ አንደኛው መንግስት ፊስካል በርደን አለብኝ፣ በቃ አልቻልኩትም ነው የሚለው አልቻልኩትም ምክንያት ከጠቅላላዊ ኢምፖርታችን አስራ ስምንት ፐርሰንት ገደማ ነዳጅ ላይ እናጠፋለን። ያ ማለት ጠቅላላዊ ኢምፖርታችን ወደ አስራ ስድስት ቢሊየን ገደማ ነው። የዛ አንድ አምስተኛ ያህል እዛ ላይ እናጠፋለን ለማለት ነው እና ብዙ ነው ነዳጅ ላይ የምናጠፋው። ስለዚህ መንግስት ነዳጅ እየጨመረ ነው ያለው ሁኔታ እየተለወጠ ነው አልቻልኩትም ነው የሚለው። ከጀርባው ግን ምናለ የዓለም አቀፍ ድርጅቶች እርዳታ ሰጥ አንዱ ሪኳየርመንታቸው ሰብሲዲ የሚባል አቁም ነው እና ስለዚህ ከጀርባው እርግጠኛ ነኝ የዓለም አቀፍ ድርጅቶች ተጽዕኖዋል ሰብሲዲ ካላነሳ ድርድር አልሰጥህም አለ። ግን እውነትም ተጽዕኖም ወጪም አለበት። በሌላ በኩል መንግስት ድጎማውን አነሳው ሲል ቀድሞውንስ ቢሆን ይደጎም የነበረው ማ ነበር አሁንስ የተነሳው ከማን ነው ብለው ይጠይቃሉ ፕሮፌሰር አለማየሁ ገዳ። ማን ነው የሚደጎመው የሚለው ላይ ስታይ ሁለት ነገር ነው። ማን ነው የሚደጎሙ መንግስት የሚለው እኔ ሀብታም አልደጎሙም ነው የሚለው ግን ጠቅላላ ሀገሪቱ ውስጥ ያሉት መኪናዎች አንድ ነጥብ ሶስት ሚሊዮን ናቸው። አንድ ሚሊዮን ሶስት መቶ ሺህ ማለት ከዛ ውስጥ አይ ቲንክ የግሉ ከሶስት መቶ አይመስለኝም በማይ ቀረው አንድ ሚሊዮን የመንግስትና የስራ መኪኖች ናቸው። ስለዚህ ዋናው ችግር ያለብኝ የዚህ መንግስት ድጎማ ፖሊሲ ላይ ድጎማ የፖለቲካ ጥያቄ ነው፣ ዲስትሪቢሽን ኦፍ ኢንካም ምክንያቱም አዴንድ ዘዴ አንተ የምትደጉመው እኮ ከህዝብ ከሰበሰብከው ብር ከውጭ በእርዳታ መልክ እና በብድር ካገኘኸው ብር ላይ ነው የምትደጉመው። ስለዚህ ማን ሊደጉም ማን አልደጉም የዲስትሪቢሽን ኦፍ ኢንካም እንጂ የኢኮኖሚ ጥያቄ አሳሽ አይደለም። ለምሳሌ የሮፒያን ዩኒየን ብትሄድ ሀምሳ ፐርሰንት የሚሆን ገደማ ትንሽ አነስ ያለ የኢዩ በጀት ለእርሻ ድጎማ ነው የሚሆን አሜሪካ ብንሄድ እርሻ ይደጎማል ስለዚህ ድጎማ የፖለቲካ ጥያቄ ወይም የዲስትሪቢሽን ኦፍ ኢንካም ማንን ልጥቀም ድሃውን ልጥቀም ወይስ ሀብታምን ልጥቀም የሚል ጥያቄ ነው በዚህ መልክ ካየነው በኋላ ወደ ውሳኔው ጋር ስንመጣ አንደኛ ሀብታም አፎርድ የሚያደረገው ቢከፍል ችግር የለብኝም ግን ማጆሪቲው ማጆሪቲው ይጎዳል በዚህ ድጎማ እንዴት ይጎዳል ድጎማው የሚመለከተው የከተማ ውስጥ የሚያመላልሱ ማመላለሻዎችን የክፍለ ሀገር የሕዝብ ማመላለሻ ነው እንጂ እቃ የሚያመላልሱን አይመለከትም። ከድጎማው መነሳት ጋር በተያያዘ ለምግብ ግሽበት ዋስትና አስተዋጽኦ የሚያደርጉት የትኞቹ ክፍሎች እንደሆኑ ፕሮፌሰር አለማየሁ እንደሚከተለው ያብራራሉ። ለኢንፍሌሽን ደግሞ አስተዋጽኦ የሚያደርገው ዋናው በተለይ ለፉድ ኢንፍሌሽን አስተዋጽኦ የሚያደርገው እቃ የሚያመላልሱት ናቸው። እቃ የሚያመላልሱ ትልልቅ መኪናዎች፣ እቃ የሚያመላልሱ መኪናዎች ድጎማው እና ወጥተዋል አሁን ካሁ በእኔ ስሌት ስሰራው የውጭ ዋጋ በአንድ ፐርሰንት ሲጨምር በቴን ፐርሰንት ሲጨምር የአገሩ ዋጋ ኦልሞስት በቴን ፐርሰንት ይጨምራል። እና የነዳጁን ፕሮፖርሽን ሳስበው አሁን አገሪቱ ያለችበት ኢንፍሌሽን በጣም ኃይለኛ ነው። በጣም ምን ማለት ነው? የፉድ ኢንፍሌሽን አርባ ሁለት ፐርሰንት ነበር ላስት መንት፣ የምግብ የሌላው ደግሞ ሰላሳ ሰባት ነው፣ ሰላሳ ስምንት ነው። በዚህ በሰኔ ወር ትንሽ ቀንሷል ይላሉ። ብዙም አላመንኩትም። ምክንያቱም የዛሬ አመት ሰኔ ከነበረው የዛሬ አመት በፊት ሰኔ ከነበረው ከዛ በፊት ከነበረው ሰኔ አይሄድም ቁጥሩ። አወራረም ብዙ ጊዜ ከሰኔ ጀምረ ሰኔ ሐምሌ ነሐሴ ዋጋ የሚጨምርበት ምክንያቱም ከሃርቨስት ፔሪድ ከጥር እየራክ ነው የምትሄደው ከጥርና ከታህሳስ እየራክ በሄድ ቁጥር የፉድ ዋጋ እየጨመረ ነው የሚጀምረው። የዋጋ ግሽበቱ ቀንሷል የተባለው ነገር ብዙም ያላሳመናቸው መሆኑን የሚገልጹት ፕሮፌሰር አለማየሁ ምክንያቱን እንደሚከተለው ያብራራሉ። ኢቨኒስ ብናም ነው እንኳን መንግስትን ቀንሷል ቤል የቀነሰው ለብል ከአፍሪካ ሶስተኛው ኢንፍሌሽን ሰላሳ አምስት ፐርሰንት በኦሌ ሀገር የሚበልጠን ዚምባብዌና ሱዳን ዚምባብዌ ወደ ሺህ ምናምን ኢንፍሌሽኑ ኦልሞስት ፌድ ስቴት ብለው ሁለተኛው ሱዳን ነው። ሶስት መቶ ምናምን ኢንፍሌሽን ነው የእኛ ሶስተኛው ከአፍሪካ እ ትልቅ ነው። በተለይ ደግሞ እንደኛ አይነት በጣም ድሃ ላለበት ሰው በየቀኑ መቋቋም ኑሮ ባቃተበት ከባድ ነው። ስለዚህ ቢያንስ የእቃ ሚያመላልሱ ላይ ድጎማ መነሳቱ በእኔ ግምት አርባ ፐርሰንት ያለውን ፉድ ኢንፍሌሽን በእኔ ስሌት አርባ አምስት እንደገና ሊጨምረው ይችላል። በአምስት ፐርሰንቴጅ ፖይንትስ ወሬቨር ደ ቤዚ ኢዝ ማለት ነው በአምስት ፐርሰንቴጅ ፖይንትስ ይጨምረዋል ሳሰላ። ስለዚህ ይሄን ደግሞ ሰው አይችለውም። አሁን ኦልሬዲ እኔ እግዚአብሔር እንዴት እንደሚያኖረው ሰውን አላውቅም። አሁን የ ያለው ደግሞ ለብዙ አመት፣ ትራይሱ ግን በየቀኑ ይጨምራል። ስለዚህ ይሄ በዚህ ጊዜ ኢቭን ሌላው ተውና፣ ታይሚንጉ ጋር ሮንግ። የምጣኔ ሀብት ባለሙያው ዶክተር ጉቱ ቴሶ። ባለሙያዎች ይህ እንዳይሆን ሲናገሩ መቆየታቸውን ገልጸው ድጎማ የፖሊሲ ጉዳይ መሆኑን ይናገራሉ። የነዳጅ ዋጋ እንዳይጨምር ስንከራከር ነበረ፣ ስንጨቃጨቅ ነበረ። ላለፈው ሁለት አመት ሙሉ መንግስት ጉዳዩ ያልሆነ እስከሚመስል ድረስ ነው የጨመረ ያለው የአለም አቀፍ ዋጋን ማስተላለፍ። ድጎማውን ማ ድጎማ ፖሊሲ ጉዳይ ነው። መንግስት መስራት ያለበት እዛ ጋር ነበረ። የፖሊሲ ጉዳይ ነው። ሰብሲዲስ ኢዝ አንዱ ትልቁ የመንግስት የፊስካል ፖሊሲ ኢንስትሩመንት ነው። እነዚህ ነገሮች ላይ ነው መንግስት ተሳትፎን ማጎልበት አለበት ብዬ የማስበው። ዶክተር አደም ፈቶ ከኢትዮጵያ ኢኮኖሚስቶች ማህበር የአርሲ ዩኒቨርሲቲ የምጣኔ ሀብት መምህር ናቸው። ምናልባት አሁን ኢትዮጵያ ላይ የተጣለውን ማዕቀብ እንዲነሳ እንዲለዝብ በማድረግም አንዳንድ ስራዎች መሰራት ይኖርባቸዋል። ምክንያቱም ማዕቀቡም ቢሆን ራሱን የቻለ ተጽዕኖ ስለሚኖረው ማለት ነው። ማዕቀብ ቀላል አይደለም። ኢቨን አሁን የሀገራዊ መንግስት በጀታችንን ብንወስድ ባለፈው አመት የተደቀው በሰባት መቶ ሰማንያ ምናምን ቢሊየን ብር ውስጥ ስንት ፐርሰንቱን ነው የኢትዮጵያ መንግስት በራሱ የሚሸፍነውን የሚለውን ማየት ይቻላል። አጠቃላይ በጀት ውስጥ የተወሰነው በእርዳታ የተወሰነው በብድር ምናምን የሚገኝ ነው እና ያው የኛ ኢኮኖሚ በአንድ ሚሆን በሌላ መልኩ ከውጭ ሀገር በሚመጣ ብድር እና ዳታ ላይ እንደዚህ የተንጠለጠለ ስለሆነ ምናልባት ከሌሎች ሀገሮች ጋር ያለንን ግንኙነት ማጤን ያስፈልጋል። አሁን ያሉትን ማዕቀቦች ምናልባት የሀገርን ጥቅም ወይም ደግሞ የሀገርን ሉዓላዊነት በማይጎዳ መልኩ የተወሰነ ይዘዝብ ወይም ደግሞ እንዲቀር ማድረግ ቢቻል እና ከሁሉም ጋር ቢዝነስ የምንሰራበት ሁኔታ ቢፈጠር ጥሩ ነው ብዬ አስባለሁ። ያንን ነገር የምናደረግ ከሆነ ብድሮቹ፣ እርዳታዎቹ ምናምን ስለሚመጡ የተወሰነ የኢኮኖሚ ላይ የሚደርሰውን ጫና ይቀንሳል። ባለፈው ሳምንት ከግሪን ቴክ አፍሪካ ኢትዮጵያ በመተባበር ኤሌክትሪክ ተሽከርካሪዎችን የግንዛቤ ማስጨበጫ በማስመልከት በተካሄደው መድረክ ላይ የትራንስፖርትና ሎጂስቲክ ሚኒስትር ወይዘሮ ዳግማዊት ሞገስ በየዓመቱ ከአራት ቢሊዮን የአሜሪካን ዶላር በላይ ለነዳጅ ግዢ የሚውለውን ወጪ ለማዳን ብቸኛው የመውጫ መንገዳችን የኤሌክትሪክ ተሽከርካሪዎችን በስፋት ጥቅም ላይ ማዋል ነው ማለታቸው ተዘግበዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። አድማጮች በዚህ በነዳጅ ጉዳይ ዙሪያ የተለያዩ ዘገባዎችን ስናቀናቅር መቆየታችን ይታወሳል። በቅርብ ጊዜም የንግድና ቀጠናዊ ትስስር ሚኒስቴር ነዳጅን ለታለመለት አላማ ለመዋል ታኅሳስ ሀያ በጸደቀውና ሐምሌ አንድ በጀመረው አዋጅ አተገባበር ዙሪያ በቅንጅት እንደሚሰሩ መግለጻቸው ይታወሳል የድጎማውን ይሄ የድጎማ ማንሳቱን ማስፈላጊነት ማብራሪያ ሰጥተውበታል የከተማ ታክሲዎችም ሆነ አገር አቋራጭ የድጎማው ተጠቃሚ ተሽከርካሪዎች በሳምንት ወይም በቀን ከሚፈቀድላቸው ውጪ ነዳጅ መቅዳት እንዳይችሉ የሚ መቆጣጠር የሚያስችሉ የሚናበብ የቴክኖሎጂ ስርዓት መፈጠሩንም መግለጻቸውን መዘገባችን አይዘነጋም። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በ19ና በ25 ሜትር በአንድ አጭር ሞገድ እንዲሁም በኢትዮ ሰዓት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ አስራ ሁለት ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ዝግጅታችንን ነው። ዝግጅቶቻችንን አዳምጣችሁ የተለያየ አስተያየቶችን በማካፈል ላይ ትገኛላችሁ። ነገር ግን አስተያየቶቻችሁን በሚገባ ወደኛ ለማድረስ እንዴት ታገኙናላችሁ? የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዶችንን በ19፣ በ25፣ በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤን ኤስ ኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።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 በነገራችን ላይ አድማጮች የዋትሳፕ ቁጥራችንን ደግመን ደጋግመው እንደምንለው የተዘጋጀው ለጽሁፍ መልእክታችሁና ለድምጽ አስተያየት እንድታኖሩበት ነው። በተለይ ደግሞ ለረጅም ጊዜ የቆየነው የጥያቄው መልስ ዝግጅታችንን በቅርቡ ስለምንጀምር ጥያቄዎቻችሁን፣ አስተያየታችሁን አድርሱን። አድማጮች አሁን ዝግጅታችን አጠናቀልን፣ ልንሰናበታችሁ ጥቂት ደቂቃዎች ይቀሩናል። ከመሰናበታችን በፊት ግን ቀጥሎ የሚሰማው ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በአምባገነንነትና በዲሞክራሲ መካከል እየተካሄደ ያለው ትንቅንቅ የዘመናችን ወሳኝ ፈተና ነው ሲሉ ፕሬዚዳንት ጆ ባይደን በአውሮፓውያኑ የቀን አቆጣጠር ባለፈው ታህሳስ ወር በተካሄደው የዲሞክራሲ ጉባኤ ላይ የተናገሩትን በማስታወስ ይንደረደራል። የዕለቱ ርዕስ አንቀጽ አያይዞም አምባገነን መንግስታት እየበዙና ከቅርብ ጊዜያት ሞዲ አንስተው አንዳንድ ዲሞክራሲያዊ የነበሩ አስተዳደሮች እየተንሸራተቱ ቢሆንም ማስረጃዎች ግን የሚያሳዩት አምባገነን አገዛዞች ደካማና የዲሞክራሲንም ያህል ብርታት የሌላቸው መሆኑ ነው፣ ከፊታችን እየተገለጠ ያለው ሲሉ የዩናይት ስቴትሷ የዓለም አቀፍ የልማትና ተራድኦ ድርጅት ዩኤስኤአይዲ አስተዳዳሪ ሳማንታ ፓወር የተናገሩትን ጠቅሷል። ብላዲሚር ፑቲን በዩክሬን ላይ የከፈቱት ጭካኔ የተሞላ ጦርነት በአምባገነንነት የሚመራ ኃይል በትክክል ወደየት እንደሚወስድ ያሳየ ነው። በዚህም የዩክሬን ህዝብ ዴሞክራሲን መቀበሉና ሙስና ውስጥ የተዘፈቀ አሰራርን ውድቅ አድርገው ሰላማዊ ከሆኑት አውሮፓውያን ጎረቤቶቻቸው ጋር ጥልቅ ውህደት ለመፍጠር ያላቸው ፍላጎት ስጋት ያሳደረባቸው የሩሲያው መሪ ጎረቤታቸው በሆነውና የእኔ ወገን በሚሉት ህዝብ ላይ ለከፋ መከራ የሚዳርግ የኃይል ጥቃትና ሞት ነው ያዘነቡት። የዩክሬን ህዝብ በነጻነት ለመኖርና ዲሞክራሲያዊ ምርጫውን ከጥቃት ለመከላከል ያሳየው ቁርጠኝነትና በአንጻሩም ፍላጎቱን በኃይል ለማደናቀፍ የሩሲያ አምባገነን አገዛዝ የሚያደርገው ጥረት በዓለም ዙሪያ ዲሞክራሲን የሚሹ ዜጎች ያላቸውን ብርታትና ቆራጥነት በምሳሌነት ያንጸባረቀ ነው ያለው የዕለቱ ርዕሰ አንቀጽ። በመቀጠልም በዓለም ዙሪያ ዜጎች የበለጠ ተጠያቂነት ያለው ፍትሐዊና በተሻለ የሚወክላቸው መንግሥት ይሻሉ። እናም ፍትሐዊ የምጣኔ ሀብት ስርጭትና ማኅበራዊ እድገትን በማፋጠን ተጨባጭ ውጤት የሚያመጡ መንግሥታትን ይፈልጋሉ ብሏል ርዕሰ አንቀጹ። አክሎም ይህ የሊበራል ኃይሎች ብርቱ ድክመት የታየበት ወሳኝ ጊዜ ነው። በመሆኑም ለተጨባጭ ስራ መነሳሳት ይገባናል ሲሉ ፓወር የተናገሩትን አውስቷል። የዓለም ዴሞክራሲዎች፣ የግሉ ሴክተር አጋሮች፣ የሲቪል ማህበረሰቦች፣ ተደጋጋፊው የተባበሩት መንግስታት ተቋማት፣ የሃይማኖት ቡድኖችና ከሀገሩ ውጪ የሚኖሩ ማህበረሰብ አባላት፣ እያንዳንዱ ዜጋ፣ ሁላችን በዩክሬን ያሳየነውን ህብረት ነጻነትን ለሚሹ ህዝቦች ሁሉ ክብር ለምናውለው ኃይል መገንባትና ማሳደግ አለብን። ነጻ የመገናኛ ብዙሃንን፣ የፍትህ ስርዓትን፣ የሲቪል ማህበረሰብ ተቋማትን፣ የፖለቲካ ፓርቲዎችን፣ የአካባቢ አስተዳደር መዋቅሮችንና ብሔራዊ ሸንጎዎችን ጨምሮ የዲሞክራሲን መሠረተ ልማት ለማጎልበት በጋራ ስንሰራ በትይዩም ዲሞክራሲ እንደሚያፈራ በተግባር ማረጋገጥ ይቻላቸው ዘንድ አጋሮቻችንን መደገፍ አለብን ሲሉ ፕሬዚዳንት ባይደን የተናገሩትን አስታውሰዋል። በዩናይት ስቴትስም ሆነ በዓለም ዙሪያ እሴቶቻችንን የሚጋሩ በሙሉ እንዲቀላቀሉን ጥሪያችንን እናቀርባለን። ስለ ሰው ልጅ ክብር የሚካሄደው አብዮት በመላው ዓለም እንዲዳረስ አሉ የዩናይት ስቴትሷ የዓለም አቀፍ ልማትና ተራድኦ ድርጅት ዩኤስኤአይዲ አስተዳዳሪ ፓወር ስለ ሰው ልጅ ክብር የሚካሄደው አብዮት በመላው ዓለም እንዲዳረስ የዲሞክራሲ ጨረር በፈነጠቀባቸው አካባቢዎች የተዘገቡትን ውጤቶችና የታዩትን እመርታዎች ማጠናከርና ማጽናት አለብን። በሌላ በኩል ሕዝብ በዲጂታል ቴክኖሎጂ ጎራ የሚታዩ የፈላጭ ቆራጭነት አዝማሚያዎችን እንዲዋጋ መርዳት፣ በተጨማሪም ተገቢ ባልሆነ መንገድ ያገኙትን ሀብት የሚደብቁ በሙስና የበለጸጉ ወገኖችና እንዲሁም አምባገነኖችን ለማጋለጥ የሚጥሩትን ማገዝ አለብን ያሉትን ጠቅሶ የዕለቱ ርዕሰ አንቀጽ ሐተታውን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች፣ እኛም ዝግጅታችን እዚህ ላይ ደምድመናል። ሳስተናግዳችሁ ያመሸውት ጽዮን ግርማ ነበርኩ። ከኤልያስ አስማረ ከስቱዲዮ ስርጭቱን አቀናብሮልናል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እንሰናበታችኋለን። ነገ እንገናኛለን። ሰላም በደህና ደሩ።